ከመቶ ሀምሳ በላይ ሰዎች የተገደሉበትና ደቡብ ሱዳንን ከዚህ ቀደም አያሌ ሺዎች ወዳለቁበት የሲቪል ብጥብጥ እንዳይመልሳት ስጋት ያሳደረው ውጊያ እንዲቆም የደቡብ ሱዳን ፕሬዚደንት ሳልቫኪር ትእዛዝ ሰጥተዋል። ዝርዝራለን በከተማይቱ የሚገኙት የጥበቃ ኬላዎች ቁጥራ አስፈላጊና ልዩ ጥበቃ የሚሹ ተቋማትና መዋቅሮች ባሏቸው ብቻ እንዲገደብ የሚደነግገው አዋጅ የጦር አዛዦች ይህን እውን መሆኑን እንዲያረጋግጡ ድንጋጌ ያዛል። የጠብ ማስቆሚያ አዋጅ በሚል በዛሬው እለት የወጣው ባለ ሁለት ገጽ ድንጋጌ አንጃ ለይተው ሲዋጉ የሰነበቱ ሁለቱ ወገኖች በአገሬው ሰዓት ከምሽቱ አስራ ሁለት ሰዓት አንስተው ውጊያን እንዲያቆሙ የሚያዝ ነው። የሁለቱም ጎራ የጦር አዛዦች ተዋጊዎቻቸውን እንዲቆጣጠሩ የሲቪሎችን ሕይወት፣ ደህንነት ጥበቃ እንዲያረጋግጡና በወታደሮቻቸው ኢላማ የሚደረጉ የጎሳ ቡድኖች ካሉም ጥበቃ እንዲደረግላቸው ድንጋጌ ያዛል። ፕሬዚዳንታዊውን ትእዛዝ የኪር ታማኞችም ሆኑ የምክትላቸው የሪክ ማቻየር ኃይሎች ተግባራዊ ስለማድረግ ያለማድረጋቸው ለጊዜው የታወቀ ነገር የለም። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተፋላሚ ወንጃዎቻቸውን እንዲቆጣጠሩ ለደቡብ ሱዳን መሪዎች ጥሪ ካቀረበና በድርጅቱ ካምፖች ተጠልለው በሚገኙ ሲቪሎች ላይ የሚቃጣ ጥቃት በጦር ወንጀል ይፈረጃል ሲል ካስጠነቀቀ ጥቂት ሰዓታት በኋላም ውጊያው በዋና ከተማይቱ ጁባ ለአምስተኛ ቀን ቀጥሎ ውሏል። አስራ አምስት አባል ሀገሮች ያሉበት የመንግስታቱ ድርጅት የጸጥታው ምክር ቤት የወቅቱ ፕሬዝዳንት ጃፓን በኒውዮርክ የመንግስታቱ ድርጅት አምባሳደሯ ኮሮ በሾ ትላንት እሁድ ከቀጥሩ በኋላ ለአስቸኳይ ምክክር በተጠራውና ኒውዮርክ በሚገኘው ድርጅት ጽህፈት ቤት ከሶስት ሰዓት ጣት በላይ በዘለቀ ስብሰባ ላይ ስለ ጁባው ቀውስ ተናግረዋል። አሁን ያለው ሁኔታ አፋጣኝ ትኩረት የሚሻ መሆኑን ገልጠው እስካሁን በታወቀው አንድ ቻይናዊ የሰላም አስከባሪ ኃይል አባልና በርካታ ሩዋንዳውያን የሰላም ጥበቃ ጓዳ አባላት መገደላቸውንም አምባሳደሩ ተናግረዋል። በሰሞኑ ውጊያዎች 276 ሰዎች መገደላቸውን አንድ በጁባ የሚገኝ የሬዲዮ ጣቢያ ሲዘግብ፣ የማቻይር ቃል አቀባይ በበኩላቸው በውጊያ የተገደሉትን ሰዎች ቁጥር ወደ 150 ዝቅ አድርገው፣ ነገር ግን ሌሎች በርካቶች መቁሰላቸውን ገልጠዋል። በሌላ ዜና የተኩስ አቁም አልተ ተገበረም ያለው ዩናይት ስቴትስ የውጭ ጉዳይ ሚኒስትር በአስቸኳይ ጊዜ ሰራተኞቹ ውጪ በጁባ የአሜሪካዊ ኤምባሲ የሚያገለግሉ አባሎቹ በሙሉ ያቺን ሀገር ለቀው እንዲወጡ አዘዋል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓውልም ውጊያውን የሚወገዝ ብለውታል።